SBS Radio. ሀገርኛ ሪፖርት። በ1933 ዓ.ም እንደተመሠረተ የሚነገርለት የሰባት ቤት አገቡ ፍረሰኞች ማኅበር ከ53,000 በላይ አባላት አሉት። ከቅርብ ጊዜያት ወዲህ ደግሞ እየገነንና የቱሪስቶችን ቀልብ እየሳበ ነው። በአማራ ክልል አዊ ብሔረሰብ አስተዳደር ዞን መቀመጫ እንጅባራ የመዝጊያና ዋናው የፈረሰኞች ክብረ በዓል ክንውን ይፈጸማል። ስያሜውን ከሰባቱ የአገው ወንድማማቾች አንከሻ፣ ባንጃ፣ ዚግሚ፣ አዚኒ፣ ኳኩሪ፣ ቻሪና ናሚቲክሊ ነው ያገኘው። ዘንድሮ ጥር 23 ቀን 2012 ዓ.ም 8 80 ዓመት ሞላው። አቶ መለስ አዳል የዞኑ የባህልና ቱሪዝም መምሪያ ኃላፊ፣ የፈረሰኞች ማህበር አመሰራረትን ታሪካዊ ዳራ ከአድዋ ድል ጋር የተገናኘ ነው ይላሉ። ያዛ አድዋ ጦርነት ጋር የሚያያዘው አድዋ ጦርነት ሲካሄድ ጀግኖች አባቶቻችን ወይም አርበኞቻችን ወደ አድዋ ሲሄዱ ፈረስ ካለበት አካባቢ በአብዛኛው ብዙ እንስሳት ይሄዱ ቢሆንም ከአርበኞች ጋር አብረው የዘመተው ፈረስ ነው በተለይ ከኛ አካባቢ ደግሞ አብዛኛው ፈረስ ያለበት ፈረሶች አብረው አድዋ ዘመቻ ሄደው እንደነበር ጀግኖች አባቶችም እዛው አጥንታቸውን ከስክሰው ደማቸውን ሲያፈሱ፣ ፈረሶችን በተመሳሳይ ተመሳሳይ ነገር የፈጸሙ በሆኑ እና መጨረሻ ነው ያው በግል አድራጊነት የአድዋ ጦርነት አሸንፎ መሆናቸውን በፈረስ ላይ ሆነው አንደኛ ፈረስ ያው ትራንስፖርት ችግር ስለነበር ከቦታ ቦታ አርበኛውን አርበኛውን ጠራ ወራሪውን ጦር ጦርነት ማባረር ችለዋል። ሁለተኛ በፈረስ ላይ ጦፈኛ በመጠቀም ለጣሊያን የተዛባ መረጃ እየሰጡ አርበኞቹ እንዳይጎዱ የማድረግ የጥቃት መከላከል ስራ ሰርተዋል። ስለዚህ ይህንን ለማስታወስ አርበኞቹ የተወሰኑ ነው በቁጥር በአስራ ዘጠኝ መቶ ሰላሳ ሁለት አመተ ምህረት ሀሳቡን የጠነሰሱና አስራ ዘጠኝ መቶ ሰላሳ ሁለት ሰላሳ ሶስት መጀመሪያ አካባቢ ይህን ማህበር መሰረቱ። በአሁኑ ወቅት ሀምሳ ሶስት ሺ ሁለት መቶ አባላት አሉን ያሉት የሰባት ቤት አገው የፈረሰኞች ማህበር ሰብሳቢ አቶ ጥላያየ ነው ዘንድሮ በተለየ ሁኔታ እየተከበረ ነው ሲሉ ይገልጻሉ። ከድሮ የተለየ የሚያደርገው ይህ ማህበር በሰማንያኛ አመቱን ያከብራል። ሰማንያኛ አመቱን ሲያከብር እስካሁን ድረስ ዝም ብሎ በአርሶ አደሩ ኃላፊነቱን ወስዶ አርሶ አደሩ ነበር ሲመራው የነበረ፣ አሁን ደግሞ ወደ ምሁሩ ወደ ተማረው አካል ወደ ምሁሩ አቅርበን ባህሉ በኢኮኖሚም ደረጃ ጠቀሜታ እንዲኖረው ሀገር እንዲጠቅም ለማድረግ እየሰራን ነው እና ዘንድሮ የተለየ ያደርገዋል የሚባለው ከዞን እስከ ክልል ከክልል እስከ ፌዴራል ባህልና ቱሪዝም ሚኒስቴር ድረስ አብረው በዓሉ የኛ ነው ብለው እየሰሩ ስለሆነ በዩኒስኮ ለማስመዝገብ ከፍተኛ ጥረት እየተደረገ ስለሆነ በዩኒስኮ ይመዘገብልናል የሚል ምኞትም ስላለን ከድሮ የተለየ ያደርገዋል ብለን እናስባለን። አቶ ጥላዬ እንደሚሉት በተለያዩ ወረዳዎች የሚገኙ የፈረሰኞች ማህበር አባላት በየወረዳዎቻቸው በተለያዩ ዝግጅቶች ሲያከብሩ ቆይተዋል። ከ53 ሺህ በላይ ከሚሆኑ አባላቱ መካከል ወረዳዎችን ባሳተፈ መልኩ ደግሞ 2000 ፈረሰኞች እንጅባራ ከተማ በመገኘት የመዝጊያ ስርዓቱን ልዩ የፈረስ ትርዒት ያቀርባሉ። የተለያዩ አይነት የፈረስ ግልቢያ ትርዒቶች ባህላዊ ይዘቶቻቸውን እየጠበቁ በየዓመቱ እንጅባራ ላይ እየቀረቡ ነው። የሚታዩት ትርኢቶች ምንድን ምንድን ናቸው? እንዲያው አሁን የእኛ ሬዲዮ ጣቢያ በአብዛኛው ውጭ ሀገር ያሉ አድማጮች ናቸው እና የሚሰሙት ጨዋታ ስነ ስርዓቱ ወይም የፈረስ ግልቢያ አይነቶቹ የሚታዩት በፈረስ የሚታዩ ትርኢቶች ምን ምን ይባላሉ የሚለውን እስቲ አብራሩልኝ። ትርኢቶች አንደኛው ጉግስ ነው። ሁለተኛው ሸርጥ ነው። ሶስተኛው ስግሪያም ይባላል። አራተኛው ደግሞ ድንግላሳም ይባላል። አራት አይነት ትርኢት ያሳያል ተብሎ ነው የሚጠበቀው። ሽርጥ ሲባል ሽምጥ የምንለው ነው ያለ ጋሻ የሚሮጠው ነው። ውድድር ሁለት ሁለት እየሆኑ ያለ ጋሻ መሽቀዳደም ነው። ጉግስ የምንለው ደግሞ አንደኛው አባራሪ፣ አንደኛው ተባራሪ ሆኖ አንደኛው ተባራሪው ጋሻ ይይዛል፣ አባራሪው ዘንግ ይይዛል። እዚያ ጉግስ ይባላል። ጋሻ ይዋጋሉ ማለት ነው። ድንግላሳ ስንል ደግሞ ጨሳሪ ሠረቶች አሉ ጭፈራ የሚጨፍሩ እየሄዱ የሚጨፍሩ ፈረሶች አሉ። ጭፈራ ማሳየት ማለት ነው። በፈረስ ሁሉ ጭፈራ ማሳየት ነው። ስግሪያ የሚባለው ደግሞ ሩጫም አይደለም ጉግስም አይደለም። ልክ እንደ ሸረሪት ዝም ብሎ የሚሽከረከር ማለት ነው። በጣም ሰጋር ስግራ ስግራ የምንለዋል። ስግሪያ ስግራ፣ በቃ ልክ እንደ ደቅሞች ምናልባት ሲሰግሩ የምታውቅ ከሆነ ልክ እንደ በቅሎ የፈረስ ስግሪያ የሚባላል በስግሪያ ብቻ ሊሄድ አብዛኛውን እነሱ ሰጋር ፈረሶች የሚባሉት ውድ ናቸው፣ እንደ ልብ የማይገኙ ያሰለጠናቸው ሰውም በውድ ነው የሚሸጣቸው። ቢያንስ ከስልሳ ሺህ ያላነሰ ድረስ ይሸጣሉ እነዚህ የስግሪያ ፈረሶች እና በዚህ አይነት ነው የሚካሄደው። ከጊዜ ወደ ጊዜ ይህ የሰባት ቤት አገው የፈረሰኞች በዓል የበለጠ ደማቅና የቱሪዝም ፋይዳዎች እንዲኖሩት እየተሰራ ነው ይላሉ። የባህልና ቱሪዝም መምሪያ ኃላፊው አቶ መለሰ እኛ ሚና በአብዛኛው ይህ ባህል እንዲያድግ እንዲጠነክር፣ ወደ ተሻለ ነገር እንዲሄድ በሙያዊ ድጋፍ እያደረግን ነው የምንገኘው። በዋናነት የፈረስ ማህበሩ ጋር በመቀናጀት የእኛ ተቋም ነው በዋናነት ባህልን እያከበረ ያለው። ለሌሎች ተቋማትም ያግዛሉ። በተቋማችን ሰንሰለት ስነት እስከ ሚኒስቴር ባህል ቱሪዝም ሚኒስቴር ድረስ እንደገና የብሔረሰብ አስተዳድሩም የክልል አስተዳድሩ እንዲሁም የአማራ ብዙሀን መገናኛ ጅባራ ዩኒቨርሲቲ በቅንጅት እነዚህ ሁሉ እንዲሰሩ እቅድ አቅድ በጋራ እያደረግን እያስጸደቅን ብሔረሰብ አስተዳድሩ እኩል እያቀረበን ይህን ተግባር በዋናነት እየደግፍ ነው ያለን። ማህበሩ እንዲጠነቀር እኛ ይህን እየሰራን ነው ያለ ነው። አሁን በቀጣይም የቱሪስት መስህብ እንዲሆን ለዚህ ነው ከወረዳዎች ሲከበር የቆየ ዋና ከተማ ላይ ማጠቃለያ እንዲከበሩ እናደርገው። ቀኑ ታውቆ ጥር ሀያ ሶስት በማንኛውም ቦታ ላይ በሀገር ውስጥም በውጭም በአጎራባች ዞንና ወረዳዎችም ያሉት ሰዎች በዚህ በዓል ታዳሚ የሆኑ እንዲከታተሉ፣ ቱሪስቶችም ይህንም ያውቀው እያመጡ መጠው እንዲከታተሉ፣ በሂደት ደግሞ አሁን እየሰራ ናቸው ያለዋል ለባህርና ቱሪዝም ጋርም ከባህርና ቱሪዝም ቢሮ እንዲሁም ከአስተዳደሩ እየደረጃው ካለ አስተዳደር ጋር እየሰራ ነው ያለው በዓለም ቅርስ መጨመር እንዲመዘገብ ማማራት የሚገባቸውን ቅድመ ዝግጅቶች እየሰራን ነው ያለንና ይህ ተመዝግቦ አድጎ ወደፊት ለህዝቡ የህብረተሰቡ ተጠቃሚ እንዲሆንና የቱሪስት ማዕከል እንዲሆን ሁለንተናዊ ድጋፍ እያደረግን ነው። እኛ ብቻ ሳይሆን ራሱ የብሔረሰብ ዋና አስተዳደሩም ይህ ላይ ትልቅ ሚና አለው። በዚህ ድጋፍ እያደረግን ያለን አሁን እንጂባራ ዩኒቨርሲቲ ይደግፋል። ቅድም ያልኳቸው ተቋማት በየደረጃው ያሉት ድጋፍ እያደረግን በዋና በዋናነት የሚያ እዚህ ላይ ተኩረት እንዲሰራን ያለ ፈረስ ማህበሩ ወይም ይሄ ሁነት ስንል በአብዛኛው በሰው አእምሮ ላይ የሚመጣው የፈረስ ጉግስ ጨዋታው ነው እና ከዛ በመለስ ጎን ለጎን የሚካሄዱ ከጊዜ ወደ ጊዜ እየዳበሩ የመጡ ሌሎች ሁነቶች አብረውታሉ። ይሆን ያው ጉግስ አንደኛ፣ ያው እዚህ ባህሉ የሚታየው ጉግስ አለ፣ ዳንግላስ ዳንግላስ የሚባል ስግሪያ የሚባል ወደ አምስት ሁነቶች አሉ። እነዚህ አሉ እነዚህ ይታያሉ፣ እነዚህም ይታዩ ናቸው። በዚህ መንገድ እየተሰራ ነው ያለ ን በዚህ ፌስቲቫሉ ዛሬ በባህል በሚከበርበት ቀን፣ አሁን ለምሳሌ ዛሬ ፌስቲቫል በፈረስ ዙሪያ ሪስ ምርምር ያደረጉ እና በተለያዩ በባህልና በቋንቋ ምርምር ያደረጉ ተመራማሪዎችን አስቀርበን እየተሰማደርግ ግን ያው አሉ ከፈረሱ ካሉት ትዕይንቶች በተጨማሪ በወይዛ ያው አካባቢ ትርፋምራቸው በመሆኑ ውስጥ የሚመረቱ የተለያዩ ምርቶች አሉ በተለይም ኮመርሻል ምርቶች በሌላ መንገድ ደግሞ በባህል ደጥበብ ውጤቶችም በብሔረሰቡ አስተዳደር ብዙ ይሰሩ ስላሉ እነዚህ ደግሞ ባዛር ጎን ለጎን ሆኖ ይጎበኛሉ። መጎበኘት ብቻ ሳይሆን የገበያም እንዲሸጥና የማስተዋወቅ ስራ እንሰራለን። ይህን እየሰራ ነው ያለነው። ፈረሰኞች ማህበሩ ሰብሳቢ አቶ ጥላዬ ባህሉ እንዲያደግ እንጥራለን ያሉ ሲሆን በውጭና በአገር ውስጥ የሚገኘው ህብረተሰብም በየአመቱ ጥር ሀያ ሶስት እንጅባራ እየተገኘ እንዲታደም ጋብዘዋል። ይህ ፈረሰኛ ማህበር ዝም ብሎ ፈረሰኛ ማህበር ሳይሆን ታሪካዊ ነው፣ ቅርሳዊ ነው። ታሪኩ ለረጅም ጊዜ አባቶቻችን በጠላት ወረራ ጊዜ ሀገራችን ኢትዮጵያን ለቅኝ ገዢዎች አሳልፈን አንሰጥም ብለው በፈረስ ነበርና ውጊ አድርገው ሀገራችንን ነፃ ያወጧት። ስለዚህ ይህም ታሪካዊ በዓል ሁሉም ኢትዮጵያዊ የሆነ በውጭ ሀገርም ያለ በውስጥም ያለ ሀገር ውስጥም ያለ ሁሉም የእኔ በዓል ነው ብሎ የህዝብ በዓል ሆኖ እንዲቀጥልና ሁሉም የራሴ በዓል ነው ብሎ በየአመቱ ጥር ሀያ ሦስት ቀን በሚከበረው መጦ እንዲታደምና ሀሳቡንም እንዲገልጽ ማህበሩን ወደ ተሻለ ደረጃ ለማሳደግም ደግሞ እንዲያግብ ነው ጥሪዬን ማስተላለፍ